of a man. ቅዳሜ ነሐሴ 28 2008 ዓ ም በአዲስ አበባው ቅሊንጦ ማረሚያ ቤት ላይ በደረሰው ቃጠሎ ምክንያት የ23 ሰው ሕይወት መጥፋቱን የመንግሥት ኮሚዩኒኬሽንስ ጉዳዮች ጽሕፈት ቤት አስታውቋል። በሌላ በኩል ማረሚያ ቤቱ ውስጥ የሚገኙ እስረኞች ቤተሰቦች ታሳሪ ቤተሰቦቻቸው የት እንደሚገኙ ለማወቅ እንዳልቻሉና ሊጠይቁ ሲሄዱም እንግልት እየደረሰባቸው መሆኑን ለአሜሪካ ድምፅ ገልጸዋል። ተከታዩ የጽዮን ግርማ ዘገባ ሙሉውን ታሪክ ይዟል። የኦሮሞ ፌደራሊስት ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ፣ የፓርቲ ዋና ጸሐፊ አቶ ደጀኔ ጣፋ፣ የሰማያዊ ፓርቲ ህዝብ ግንኙነት የቀድሞ ባለሙያ የነበሩት አቶ ዮናታን ተስፋዬን ጨምሮ ሌሎች ታዋቂ ሰዎች በእስር ላይ የሚገኙበት ነው ቂሊንጦ ማረሚያ ቤት። ቅዳሜ ነሐሴ 28 ቀን 2008 ዓ.ም ቃጠሎ ያስተናገደውም ይህ ማረሚያ ቤት ነው። በእስር ላይ ከሚገኙ ታሳሪዎች አንዱ ሰማያዊ ፓርቲ የህዝብ ግንኙነት ኃላፊ የነበረውና በማህበራዊ ድረ ገጾች ላይ በመጻፍ የሚታወቀው አቶ ዮናታን ተስፋዬ ነው። አቶ ዮናታን ታህሳስ 18 2008 መታሰሩንና ቂሊንጦ የሚገኘውን በቀጠሮ እስረኛነት እንደሆነ ወላጅናቱ ይናገራሉ። ማምሻውን እናቱን ወይዘሮ ሙጪት ተካን አነጋግሬያቸው ነበር። ስለ አቶ ዮናታን ሁኔታ ያወቁት ነገር እንዳለ ጠይቄያቸው ነበር ንም ያወቅ ነው ነገር ዛሬ ነበር ድግድግ ፈጥሬ ነው የመጣሁት። ምክንያቱም ዝዋይም ሄድኩኝ የለም አሉኝ፣ ጆረ ሄድኩ የለም አሉኝ። እዚህም ምስ ተቃጥሎም እንደሆነ የተቃጠለበት ሆስፒታል ገብቶ እንደሆነ ሆስፒታል አለያም ደግሞ ተመትቶም እንደሆነ የገባበትም ሆስፒታል ንገሪኝ ብዬሽ፣ በል የምናውቀው ነገር የለም እጅ ቤች ብያሉኝ። ምሽንን ተነከርኩኝ፣ እዚህም እዛም ሄድን አጣን። እዚህ ደግሞ ቁስለኛውንም የተመታውንም የሞተውንም ለማጣት የትኛው ሆስፒታል እንሄድ? ግን እኛ የት ነው ሀገራችን? አሁንም ቢሆን ሀገሬን ማወቅ እፈልጋለሁ። በየቦታው ሄጄ ካጣሁት የት ሀገር ነው ያለሁት? ይህን ተናገር ነው ያለሁ ምንድን ነው የምት ብሎ ጉትት ሲያደርገ፣ ልቀቀኝ፣ አሁንም ሀገሬ የት ነው? ልቀቀኝ ብዬ ስለው ለቀቀኝ። አንደኛ በእድሜም ቢሆን ከሱ እበልጣለሁ። የት ነው ይሄንን የጠየቃችሁት? እዛው ውቂ ልንጦ? ስንት ሰዓት ላይ ሄዳችሁ? ከሶስት ሰዓት እስከ አምስት ሰዓት እዛው ነበር። ምንም ያገኘነው ነገር የለም፣ የምናየውን ነገር የለም። መኪና ማያል ፍቅረኛ ማያል በቃ ተንጣብተን ተንቋጥጠን ተስፋ ስንቆርቶ ወደ ቤታችን መጣ። ምንድን ነው ስጋቶት? እሳቱ ሲቃጠል በእሳቱ መካከል እሳት ገብቶ ይሁን ወይም ተኩስ ሲተቆስ ተኩስ ውስጥ ገብቶ ተመቶ ይሁን ሙቶ ሲሆን ቆስሎ ሲሆን በምን አውቃለሁ? ምንም እኮ ስጋት ይሄ ነው። በምን አይነት ሁኔታ ዝም ብሎ መቀመጣለን እንዴ? ልጅን ያህል ነገር እሳት እየነደደ ጥይት እየተተኮሰ ደህና ነው ደህና አይደለም ለማለት ምንድን ነው ማስረጃ ይ ምንድን ነው ጋራንቲ? በእለቱ ሊጠይቁ ሄደው ነበር፣ ልጆትን? አዎ፣ ሄጃለሁ ወይ ሶስት ሰዓት ተኩል ደርሻለሁ። እዛ ቂሊንጦ መግቢያው በር ድረስ ደርሰው ነበር? አዎ ደርሻለሁ። ተኩሱ ሲተኮስ ራሴን ትንሽ መቆጣጠር አጣኝ። ሮጡ ፍዴ ነበረ ወታደሮቹ ይመለሱ ቤት ይሄዳሉ ምን ያደርጋሉ? ይመለሱና ምን የሆነውን እንደ ሰው ይከታተሉ። ይሄ ስሜታዊ ሆኖ መሮጡ ራሶትን ይጎዳሉ ሲሉኝ፣ እሺ ብዬ ተመለስኩኝ። እዛችሁን ይነድሃል፣ ጥይት ይተኮሳል፣ ሲ በርድ ውጡ አሉ። ወዴት ነበር የሮጡት እርስዎ? ወደዛ ወደ በር ወደሚተኮስበት? አዎ፣ እንደው ቢገለኝ የሚግደል ብዬ ሩጬ ነበር። ያው አባ ብለው መለሱኝ፣ ተመለሱ ከዛ በኋላ እንዴት ሆነ? በቃ ዞር በሉ ሂዱ፣ ምንም ነገር የለም፣ የሞተም ሰው የለም፣ የተቃጠለም የለም። እሳት ነው የተነሳው፣ እሳት አደጋ እያጠፋው ነው፣ ዞር በሉ አሉኝ። ምንም አረጋገጫ ስላለ ምን ቤታቸው ነበር። መጀመሪያ ተኩሱ ነው የተተኮሰው፣ እሳት ነው የነደደው፣ ምኑ ነው የቀደመው? እንግዲህ ቆሜ ነበር፣ ሲነድ ነው የደረስ ነው፣ ሲነድ ጭሱ ሲትጎለጎል አንቀው ሲወጣ አይቻለሁ። ከዛ ትንሽ ቆሚቶኝ ያንደ ደረስ ተኩስ ወደ ላይ ሰው የሚመት አይነት ተኩስ ሳይሆን ወደ ላይ በጣም ተኩስ ነበር በቃ ያንን ስሰማ ነው እኔ ወደፊት የሮጥኩት ያመለከታችሁበት ሌላ ቦታ አለ እኔ አላመለከቱም ሌሎች አንድ ከተው አናቅም አላውቅም እኔ ልመና እግዚአብሔር ነው እኔ አማኝ ነኝ ባለቤቴ የቄስ ነው ምን የምንቅ የቄስ ልጅ ነኝ ስለዚህ የኢትዮጵያ ህዝብ ድረስልን ልጆቻችን የትም አይቅሩ፣ ወንድሞቻችን የትም አይቅሩ፣ ወገኖቻችን የትም እና ሕዝቡ ይድረስልን ይድረስልን። ኢትዮጵያም እግዚአብሔር የሚታደጋት እግዚአብሔር በጣም አድርጌ ለምነዋለሁ። ልጅ ነው አንድ ልጄ ነው። ስለዚህ የኢትዮጵያ ሕዝብ ይህን እያየ ዝም የሚል ከሆነ በጣም ነው ማዝነው። በጣም እ አንድ ልጄን ማጣው ይኖርም አይኖርም ማቀው ነገር የለኝም። ስለዚህ የኢትዮጵያ ህዝብ ወይ ድረስልኝ፣ እግዚአብሔርን ይዘህ ድረስልኝ ነው የምለው። አንድ ልጆት ነው ሁለት ናቸው ልጆች፣ አንዷ ሴት አንዱ ወንድ። የኢትዮጵያ ህዝብ ይድረስልኝ። ወገን ለወገን ብሎ ነው ለህዝብ ብሎ ነው ለራሴ ብሎ ያደረገው ነገር የለም እና ይህ ህዝብ እንዲህ አይነት ነገር ሲደረግ እንዴት ነው የአዲስ አበባ ህዝብ ዝም ብሎ የሚያዩ? በጣም ነው በጣም ምክንያቱ። እግዚአብሔር ይድረስልኝ። እኔ ወደ እግዚአብሔር ነው የምጮኸው። ምንም ወገንም የለኝም አባትም እናትም ቀብሬያለሁ። ብቻ ነው ብቻ የሚያሳደግኳቸው ልጆች ናቸው። ከአባታቸው ጋር ነው ያሳደቁት እና እግዚአብሔር ይድረስልኝ ለኔ ብቻ ሳይሆን ለኢትዮጵያ ህዝብ ይድረስልን። በዚሁ እስር ቤት የሚገኙት የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ ልጅ ወይዘሪት ቦንቱ በቀለ በትናንትናው እለት ለአሜሪካ ድምጽ ስትናገር ቅዳሜ እለት በቦታው እንደነበረችና ለሁለት ቀን ባደረገችው ፍለጋ አባቷን ማግኘት እንዳልቻለች ገልጻ ነበር። ዛሬ ሄዳ እንደሆነ ጠይቄያት ነበር ሞክረናል ለምሳሌ ትናንትና የቂሊንጦ ማረሚያ ቤት አስተዳደር ወደ ዝዋይ ልከናቸዋል ዝዋይ ሄዱና ፈልጉ ብለውናል ለዛም ነው የመጣነው እና ቢሮ መግባት የምንችል ከሆነ አስገቡንና እንጠይቅ እናናግራቸው ብለን ነበር እና ውጭ ጠብቁ መግባት አትችሉም ውጭ ጠብቁ አሉን። ውጭ ስንት ሰዓት ሙሉ ጠበቅን ምንም መልስ ስላላገኘን ሄድን ማንም ወጥቶ የሚያናግረን አካል የለም ወይም እዚህ ናቸው የሚለን የለም ሁሉም ማረሚያ ቤቶች ስንሄድ አንድ ሰውም አልመጣም አንድ ሰው እዚህ የለም ይሉናል እና የት ነው የሄዱት? ሆስፒታል ከሌሉ ማረሚያ ቤት ከሌሉ የት ነው ያሉት ሰዎቹ? ጥያቄያችን ይሄ ነው። እኛ አሁን እየጠየቅን ያለነው ነገር ይሄ ነው። ግን መልስ አላገኝንም። መልስ የሚሰጠን አካል የለም። እኔ አባቴን ሳላይ ሶስት ቀን መቆየት ለእኔ በጣም ከባድ ነገር ነው። ያውም በሕይወት ይኑር አይኑር በማይታወቅበት በዚህ ጊዜ ማለት ነው። መንግስት ወይ በሕይወት አለ አላለኝም ወይ ሆስፒታል ነው አላለኝም። ወይ ማረሚያ ቤት ነው፣ ሌላ ቦታ ነው ያለው አላለኝም። ስለዚህ በጣም ተጨንቅ ያለው ቤተሰብ በሙሉ በጣም ተረብሸዋል። መንግስት ኃላፊነት የሚሰማው ከሆነ እነዚህ ሰዎች የህግ ታራሚ ናቸው አይደለ? ገና አልተፈረደባቸውም። ተጠርጣሪ ናቸው። ፍርድ ቤት ነው ገና ወንጀለኛ ናቸውም ወንጀለኛ አይደሉም የሚለው መንግስት ኃላፊነት የሚሰማው ከሆነ ተጠያቂ ነኝ ነገ ብሎ የሚያስብ ከሆነ የሆነ ነገር ማሳወቅ አለበት። የሚያናግረን አካል የለም። ጭራሽ ወደ ማስፈራራት እና ወደ ዛቻን ይገቡ መታሰር ትፈልጋላችሁ ዞር በሉ ትታሰራላችሁ ምናምን አይነት ነገር ነው የሚነገረን የፓርቲ ዋና ጸሀፊ አቶ ደጀኔ ጣፋ ባለቤት ወይዘሮ አሰለፈች ሙላትንም እንዲሁ በትናንትና ሁለት ጠይቀናቸው ነበር ባለቤታቸው ያሉበትን ለማግኘት ሶስት ቀን ሙሉ ቢሞክሩም ማግኘት እንዳልቻሉ ገልጸዋል እኛ ወገኖቻችን ናቸው የሞቱ ያሉት የታሰሩ ያሉት ንገሩን ቤተሰቦቻችን ነው ያልነው ይሄ ደግሞ ማንኛውም ሰው የሚጠይቀው ጥያቄ ነው የጠየቅ ነው እነሱ ግን ወደ ዛቻ ነው የሚሄዱት እኔም ሄድኩኝ። እኔም ያው ነው የጠበቀኝ እና የሉም። ትናንትና ዝዋይና ሸዋሮ ቤት ነው ብላችኋል። ዝዋይ ደርሰን የመጣ ነው እና አሁን ደግሞ ንገሩን አልኩኝ። የሉም እና ማዕከላዊ ደግሞ አሁን በመጨረሻ ሰዓት ከቤታችን የወሰዱት እነሱ ስለሆኑ ማዕከላዊ ጥየቃ ሄድን። እዚህ እስረኛ የመጣ የለም፣ እኛ ወንጀል ጨርሰን አስረክበናል። ወንጀለኛ ናቸው ብለው ሰብስበው ወስደዋል። መበርበሪያ ወረቀት እንኳን ሳይዙ ነው መተው የወሰዱት። ወንጀል ምርመራ ነው ወንጀለኞች ናቸው ብለው መጥተው ወስደዋል። አሁንም ሁሉም ሰው የሚያቅልኝ በቃ በህይወት ካሉ ይስጡን፣ በቃ ያሳዩን። ዛሬም ነገም የምለምነው ገና አንድ ሳምንት ጠብቁ ሮብ ብለው ነበር። አሁን ደግሞ ገና አንድ ሳምንት ጠብቁ፣ እስከ አርብ ጠብቁ ነው የሚሉት። የት ሀገር ነው ሰው ጤነኛ ሰው ከቤት ወስዶ ተነስቶ አንድ ሳምንት ጠብቁ? ለምን አያሳዩንም? አይነግሩንም ያሉበት ሁኔታ። በሕይወታቸው እንደወሰዷቸው እስከነ ሕይወታቸው እንዲመልሱልን ነው የምጠይቀው። ይሄንን ህዝቡም እንዲረዳኝ ነው። ዛሬ በእኔ የደረሰው ነገ ደግሞ በሌላ ሰው ላይ ይደርሳል። ይሄ ደግሞ የማይቀር ነው። ስለዚህ ይህንን ህዝቡ እንዲያቀልኝ ነው እኔ የምፈልገው። የመያድ ማዕከላዊ ኮሚቴ አባል የሆኑት አቶ አሰጋ አሰፋ ከታሰሩ አንድ አመት እንዳስቆጠሩ ቂሊንጦ ከመጡ ደግሞ ሰባት ወር እንደሆናቸው ልጃቸው ህይወት አሰጋ ትናገራለች። እስር ቤቱ መቃጠሉን ሰምታ ከምትሰራበት ምዕራብ ጎጃም ቡሬ ከተማ በትናንትናው እለት አዲስ አበባ መግባቷን ገልጻለች። ትናንትና ሂጄ ነበረ። ማገናኘት አይቻልም ብለው ታክሲ መግባት አይችልም ዝግ ነበረ ዝዋይ ሄደዋል ይባላል ዝዋይ ሰው ልኬ ነበረ እዛ የሉም ነው የሚባለው ሻሮዊትም እንደዛው ነው ከሶስት ቀን ከአራት ጨን በኋላ ያለውን ነገር እናመቻቻለን ብለው ነበር ግን ምንም ነገር የለም እስካሁን እና ዛሬም ተመልሼ ሂጀ ነበር ያለውን ነገር እንትን ለማለት በቃ መግባት አልቻልንም ማግኘት አልቻልንም አሁን ምን ማድረግ እንዳለብኝ ራሱ አናውቅም ግራ ገብቶኛል ቁርጣችንም እስከምናውቀው አሁን እኔ በቃ እኔ እንደው ሬሳም ሆነ ሬሳችን እንስጡንና አልቅቶ መቅበርም ትልቅ ነገር ነው እ नहीं बताओ ማረድ የሚጣልበት በትላንትና እለት ያነጋገር ናቸው። የእሳትና ድንገተኛ አደጋዎች መቆጣጠሪያ ባለስልጣን የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ ቅዳሜ ከጠዋቱ ሶስት ሰዓት ከአስር የአደጋ ጥሪ ደርሷቸው በቦታው ሲደርሱ እሳቱ ሰፊ እንደነበር ገልጸው በአጠቃላይ እሳቱን ለመቆጣጠር ሰባት ሰዓት እንደፈጀ ተናግረዋል። መንግስት በዛሬው እለት የሀያ ሶስት ታራሚዎች ህይወት በእሳት አደጋው ማለፉን አስታውቋል። በዚህ እስር ቤት ታስሮ የነበረው የዞን ዘጠኝ ጦማሪ በፍቃዱ ሀይሉ በቂሊንጦ እስር ቤት ውስጥ እስከ ሶስት ሺህ የሚገመት እስረኛ ሊኖር እንደሚችል በትላንትናው ዕለት ለአሜሪካ ድምጽ በሰጠው ቃለ ምልልስ መግለጹ ይታወሳል።